አውሮፓና ጀርማን ባለፈው የሰሜናዊ ነፍቃ ክበብ የበጋ ወራት በመቅዶኒያ የድንበር አካባቢ የተፈጠረው የስደተኞች ትርምስ የቀውስ አይነተኛ ማሳያ ሆኖ ሰንብተዋል። በአስርና በሺዎች የሚቆጠሩ ስደተኞች በተፈጠረው ግርግር ውጥረት ከበዛባቸው ድንበር ጠባቂ ፖሊሶች ጋር ሲገጣጠሙ የሚከተላቸው አስለቃሽ ጋዝና የጠመንጃ ሰደፍ ነበር። አሁን በአካባቢው ጊዜያዊ አዲስ የመሸጋገሪያ ማዕከል በመቋቋሙ ሁኔታውን አሻሽሎታል። የዶችቬሌው ሪቻርድ ፉክስ በአካባቢው ተገኝቶ በ መመልከት ያጠናቀረውን በዕለቱ መሰናዶ እናስቃኛቸው። አፍጋኒስታዊ ወጣት ነው። በመቅዶኒያ ጎፍጌሊያ በተባለችው የድንበር ከተማ የሚገኘው አዲስ የመሸጋገሪያ ማዕከል ውስጥ ሆኖ ጉዞውን ለመቀጠል ይጠባበቃል። እንደ አብዛኛው ሰባት ሺህ የሚገመቱ ስደተኛ የዚህ ወጣት አላማም ወደ ጀርመን መጓዝ ነው። አገሩን ጥሎ ከመሰደዱ በፊት ሬዛኢ የጀርመን ሰራዊት ከአፍጋኒስታኗ ኩንዱስ ክፍለ ሀገር ለቆ እስኪወጣ ድረስ በአስተርጓሚነት ሲሰራ ቆይተዋል። የጀርመን ወታደሮች ያን አካባቢ ስለቅቁና ታሊባኖች ሲቆጣጠሩት የተፈጠረውን ባርገላይ ረዛኢ እንዲህ ያስረዳል። በታሊባኖች ማስፈራራትና ስጋት ስር ነበርኩ። ቤተሰቦቼ በማይታወቅ ቦታ ስለሆኑ እነሱንም ወደ ጀርመን ማምጣት አለብኝ። ምክንያቱም እነሱም ነጻነት ይፈልጋሉ። ሁሉም ሰው በነፃነት መኖርን ይፈልጋል። ሆኖም ግን እንደምታውቀው አፍጋኒስታን ውስጥ ላለፉት ለ30 ዓመታት ከአልቃይዳ፣ ታሊባን ዳኢሽ ጋር ጦርነት ጦርነት ጦርነት ብቻ ነው። አሁን የሚሰደደው ሰው ቁጥርም በየቀኑ ቀስ በቀስ እያደገ መጥቷል። ምንም እንኳን ረዛኢ ወደዚህ ቢመጣም፣ በጀርመንም እንዲሁ አዲስ ሕይወት ለመጀመር ገና ረዥም መንገድ ይጠብቀዋል። እንዲያም ሆኖ ከሁለት ወር የፍርሃት የመሳቀቅ እና የሽሽት ስደት በኋላ ለባርገላይ ረዛኢ በመቅዶኒያ ግዛት ነገሮች እስኪገርመው ድረስ ጥሩ መስመር ይዞለታል። እዛ እንደደረሰ በመጀመሪያ ተመዘገበ እና ምግብ ከዚያም አልፎ ገላውን የሚታጠብበት የሙቅ ውሃም አገኘ። ሌላም ወደ መሸጋገሪያው ማዕከል ለመሄድ ድንበር ጠባቂ ፖሊሶች በትንሽ ቡድን ከፋፍሏቸው፣ በሁለተኛው መስመር ላይ ተራውን የያዘ ከዚህ ስፍራ በኮረኮንች መንገድ መጨረሻ ላይ ወደምትገኘው ጊዜያዊ የተሽከርካሪዎች መናሪያና መቆጣጠሪያ ኬላ ይጓዛሉ። በዚህ ስፍራ የሚገኙት በመቶዎች የሚቆጠሩ ታክሲዎች አርባ አውቶቡሶች እና አምስት ለዚህ የተመደቡ ባቡሮች ስደተኞቹን በሰሜን የአገሪቱ ድንበር አድርገው ወደ ሰርቢያ ያጓጉዛሉ። የመቄዶኒያ ድንበር ጠባቂው ፖሊስ ጆኮ ላዛሬቭ በአካባቢው የሚገኘው መሸጋገሪያ ማዕከል ተጠሪ ነው። ለበርካታ ሳምንታት በአካባቢው ስርዓትና ሕግ የማስከበሩ ተግባር ትኩረት ተሰጥቶታል። ባለፈው የሰሜን አትላንቲክ የበጋ ወራት የገብገልያ አካባቢ በዓለም የተለየ መልክ ይዞ ነበር። በዛን ወቅት የድንበር ቁጥጥር ከአቅም በላይ የሆነባቸው ፖሊሶቹ ከሶሪያ ከኢራቅ ወይም ከአፍጋኒስታን የመጡት ስደተኞች ይመቱ ነበር። ኃይለኛው የሙቀት ሞገድም ያለውን ችግር አባብሶት ነበር። አስፈላጊ መሰረታዊ ነገሮች ባልተሟላበት መቄዶኒያ አብዛኛው ጊዜ አስር ሺ የሚሆኑ ስደተኞች በአንድ ጊዜ ይመጣሉ። በመስከረም ወር የትናንሽ ድንኳኖች መንደር ከአረንጓዴው ድንበር አካባቢ ብዙም ሳይርቅ በሚገኘው ገላጣ ሜዳ ላይ ተተ ግዛዊ መሸጋገሪያ ማዕከል በሚባለው ውስጥ 1500 የሚሆኑ ስደተኞች ተመዝግበው አስፈላጊው ነገር እየቀረበላቸው ወደሚቀጥለው ስፍራ እስክላኩ ድረስ ይጠባበቃሉ። ሂደቱ አስለቺ ቢመስልም እያንዳንዱ ስደተኛ በዚህ ቅድመ ሁኔታ ውስጥ ማለፍ አስፈላጊ መሆኑን ላዛሬቭ ይናገራሉ። መቅዶንያ የህግ ለውጥ ማድረጓ ስደተኞቹ በህጋዊ መንገድ እዚያ እንዲቆዩ አድርገዋል። በዚህ መሰረት ስደተኞች በአገሪቱ ስርዓት እና ቁጥጥር ሂደት አልፎ በመቅዶኒያ በኩል ወደ ሌላ ለመሻገር ወይም ጥገኝነት ለመጠየቅ 72 ሰዓታት አላቸው እስካሁን ግን አንድም ሰው ይህን አላደረገም የስደተኞች መስተንግዶ ማሻሻል እንደኮራቸው ካነጋገራቸው የሚታየው ላዛሬቭ ስደተኞች በአማካይ ከነሱ ጋር ለሶስት ሰዓት ያህል እንደሚቆዩ ይናገራሉ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን በምህጻሩ ዩኤንኤችሲአር ባልደረባ የሆኑት አሌክሳንድራ ክራውዜ ላዛሬቭ ባሉት ይስማማሉ የጀርመን ተወላጇ በድንበሩ አካባቢ በማስተናበሩ ተግባር የተሰለፉት ክሬውዝ ድንበር ጠባቂዎቹ ፖሊሶች ስደተኞችን በተቻላቸው ሁሉ በአግባብ ለማስተናገድ ከነሱ አንዳንድ የአረብኛ ቃላትን ተምሮ ለመግባባት እንደሚሞክሩ ነው የሚናገሩት። ችግር የሚያጋጥማቸው በተለይ ከአፍጋኒስታን ከመጡ ስደተኞች ጋር ሲገናኙ ነው። ምክንያቱም በመሸጋገሪያ ማዕከሉ ከሚገኙት አስር አስተርጓሚዎች ከነሱ ጋር መግባባት የቻለው አንድ ብቻ ነው። አፍጋኒስታኖች ወይም የሌላ ሀገራት ዜጎች ሶሪያውያንን ስለሚሉ አብዛኛውን ጊዜ ሶሪያውያን ይናደዳሉ። ምክንያቱም ሶሪያዊ ሳይሆኑ ነን በማለት የእነሱን ስቃይ ሌሎች መጠቀሚያ አድርገውታል ብለው ያስባሉ። እናም አብዛኛውን ጊዜ እየተናደዱ እነዚህን ሲያስመስሉ ነው እንጂ ሶሪያውያን አይደሉም በማለት ይናገራሉ። እናም በዚህ በጣም ይበሳጫሉ። 59 በተሰኘው የድንበር ምልክት ድንጋይ ጋር ሲደርሱ ከያቅጣጫው የሚመጡ ስደተኞች ትዕግስት ሊኖራቸው ግድ ነው። ይህ የድንበር ምልክት የሆነው ድንጋይ ወደ 600 ሜትር ከአዲሱ የመሸጋገሪያ ማዕከል ራቅ ብሎ የሚገኘው የግሪክና መቅዶኒያ የሚጋሩትን አካባቢ ይለየዋል። በዚህ ቀን ወደ አምሳ የሚጠጉ ድንበር ጠባቂ ፖሊሶች ከአገልግሎት ውጭ የሆነው የባቡር ሀዲድ የሰው ግድግዳ በመስራት ቆመዋል። በእነሱና በግሪክ ድንበር በኩል መሬት ላይ የተቀመጡ ስደተኞች መካከል የተወጠረ እሸዋማ ሽቦ ተዘርግተዋል። ሰደሪያ የለበሱ የተባበሩት መንግስታት የርዴት ሰራተኞች ከመሸጋገሪያ ማዕከሉ አምሳ ሰዎች እስከሚወጡ ድረስ በትዕግስት ቀሪዎቹ ስደተኞች እንድጠባበቁ ይማጸናሉ። በቀስተ ዳመና አምሳል የተዥጎረጎረ የብርድ መከላከያ ጃኬት የለበሰ ትንሽ ወንድ ልጅ ከአይኑ ላይ ደስታው ይነበባል። እሺ እሺ እያለ ተስፋና ደስታውን ይገልጻል። ወደ ሁለት ሺ የሚሆኑ ሰዎች ዛሬ በዚያ ስፍራ ተሰብስበዋል ይላሉ የተባበሩት መንግስታት ድርጅት የእርዳታ ሰራተኛ። ዚያ በፊት በነበሩት ቀናት ከሺህ የሚበልጡ እዛ እንደነበሩም አክሎ ገለጹ። የመቅዶኒያ ድንበር ጠባቂው ፖሊስ ጆኮ ላዛሬቭ በዚያን ዕለት ማታ ብዙ ስደተኛ እንደሚመጡ ይጠብቃሉ። ያን ግን የግሪክ ድንበር ጠባቂ ፖሊሶች የሚወስዱት እርምጃ ላይ የተመረኮዘ ነው። አልፎ አልፎ በድንበር ጠባቂ ፖሊሶች መካከል ግጭቶች መኖራቸውን በመግለጽም የአውሮፓ ህብረት ድንበሮቹን ማስጠበቅ እንዳለበት ላዛሬቭ ያሳስባሉ። የአውሮፓ ህብረት ድንበሩን ማስጠበቅ አለበት። ድንበሩ እዚህ አይደለም፣ በቱርክና ግሪክ መካከል ነው። እነዚህ ሰዎች እዛ ላይ እንዲቆሙ ቢደረግ ኖሮ እዚህ አይደርሱም ነበር። አሁንም ስደተኞች መምጣታቸው አላቋረጠም። የሚመጡበት ሀገር ግን ከቅርብ ሳምንታት ወዲህ መቀየሩን የዩኤንኤችሲአር ባልደረባ የሆኑት አሌክሳንድራ ክሬውዝ ይናገራሉ። ካለፈው ሰኔ ወር ማለቂያ አካባቢ እሳቸው እንደሚሉት ከሆነ 80 በመቶ የሚሆኑ ስደተኞች ከሶሪያ በጣም ጥቂቱ ማለትም ሰባት በመቶ የሚሆኑ ደግሞ ከአፍጋኒስታን ወደ ጉብጌልያ ከተማ መጥተዋል። አሁን ግን ሁኔታው ተለውጦ የአፍጋኒስታን ስደተኞች እንደሚበዙ ገልጸዋል። ይህም በስደተኞ መካከል ከፍተኛ ውጥረት ፈጥረዋል። የ25 ዓመቱ ፋይሲል ከቤተሰቡ ጋር በመሆን በደቡብ ምስራቅ ሶሪያ ከምትገኘው ከደራ ከተማ ነው የተሰደደው። በኢኮኖሚ ምክንያት ተሰዶ ሳለ የሶሪያን የእርስ በርስ ጦርነት በምክንያትነት በሚያቀርቡ ወገኖች ድርጊት እጅግ መናደዱ በግልጽ ይታያል። አብሮት ካሉ ስደተኞች አብዛኞቹ ከኢራን፣ ከአፍጋኒስታን፣ ከአልጄሪያ እና ከሞሮኮ መሆኗቸውን ያምናል። እናም ጦርነት ከሌለበት አካባቢ ሰዎች መሰደዳቸው እንዲህ ይተቻሉ ጦርነት በአገራቸው ውስጥ ካለ መሰደድ ይችላሉ። ግን እስኪ አልጄሪያ ውስጥ የት አለ ጦርነት? ሞሮኮ ውስጥ ጦርነት የት ነው ያለው? አድማጮች፣ የዕለቱ አውሮፓና ጀርመን ዝግጅት በዚህ አበቃ። ጤና ይስጥልኝ።